በአዲስ አበባና በተለያዩ የሀገሪቱ ክፍል በሚኖሩ የትግራይ ተወላጆች ላይ እየተፈጸመ ነው ያሉት እስርና እንግልት ቀጥሏል ሲሉ አንዳንድ የፖለቲካ ፓርቲዎች እና የክልሉ ተወላጅ የሆኑ የአካባቢው ነዋሪዎች ተናገሩ። አንድ የአመራር አባላችንና እንደዚሁም የተቃዋሚው ባይቶና የአመራር አባል የት ታስረው እንዳሉ አይታወቅም ሲል ፈንቅል የተባለው የትግራይ ወጣቶች ንቅናቄ አመራር አባል ለአሜሪካ ድምጽ ገልጿል። በሁመራ ከተማ ግድያና እንግልት መፈጸሙንና በርካታ የትግራይ ተወላጆች መታሰራቸውን ከከተማው አምልጠን ሱዳን በሚገኘው የሀምዳይት የስደተኞች ካምፕ ተጠልለን እንገኛለን ያሉ ስደተኞች የነገሩትን ጠቅሶ የትግረኛ ክፍል ባልደረባችን ገብረ ገብረ መድህን ዘግቧል። የፌዴራል ፖሊስና የአማራ ክልል መንግስትን ምላሽ ለማካተት ያደረገው ጥረት ለጊዜው ባይሳካም የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ጌቱ አርጋው ከቀናት በፊት በሰጡት መግለጫ በኢትዮጵያ ፓርላማ በአሸባሪነት የተፈረጀውን ህወሓትን በመደገፍ የተጠረጠሩ ያሏቸው 325 ግለሰቦች በቁጥጥር ስር መዋላቸውና እርምጃው ግን ከብሄር ጋር የተያያዘ አይደለም ማለታቸውን መዘገባችን ይታወሳል። በተያያዘ ርዕስ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ በቅርቡ ባወጣው መግለጫ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች በትግራይ ተወላጆች ላይ ከህግ አግባብ ውጭ የሆነ እስር እንግልትና የንግድ ቤቶች መዘጋት ይፈጸማል የሚሉ ሪፖርቶች ደርሰውት እያጣራ መሆኑን አመልክቷል። ኮሚሽኑ በዚህ መግለጫው በትግራይ ክልል የህወሀት ተቃዋሚ እንደሆኑ በተጠረጠሩ ሰዎች ላይም ግድያዎችና ሌሎች እርምጃዎች እየተወሰዱ መሆኑን የሚገልጹ ሪፖርቶች እየደረሱት እንደሆነ አመልክቷል። ትግራይ በሚገኙ የኤርትራ ስደተኞች ላይም እየተወሰዱ እንዳሉ የሚነገሩ የግድያና የአፈና እርምጃዎች እንዳሳሰቡትም ኮሚሽኑ ጨምሮ ገልጿል። በሌላ በኩልም ይቃወሙኛል በሚል ሰበብ በህወሓት ግድያ እየተፈጸመባቸው ያሉ የትግራይ ተወላጆች ጉዳይ እንደሚያሳስበው የትግራይ ዴሞክራሲያዊ ትብብር ፓርቲ አስታውቋል። ዘገባው የገብረ ገብረ መድኅን ነው። ኤደን ገረመው እንደሚከተለው ታቀርበዋለች። ፈንቅል በሚል ስያሜ የሚንቀሳቀሰው የወጣቶች ስብስብ አመራር አባል መሆኑን የገለጸው ወጣት ሙልጌታ ወረደ እሱና ጓደኞቹ ህወሓትን በመቃወም የፌዴራል መንግስቱን የለውጥ እንቅስቃሴ ሲደግፉ መቆየታቸውን ይገልጻል። አሁን ግን የትግራይ ዋይን ዘሬ ማጽዳት ስራና በኢኮኖሚ የማዳከም በሞራል የማድቀቅ ስራ እየተሰራ ነው ያለው አቶ ሙልጌታ ማሳያዎቹም በአዲስ አበባና በመላው ሀገሪቱ እየተፈጸመ ያለው ምንም አይነት የፖለቲካ ተሳትፎ የሌላቸው የንጹሀን የትግራይ ተወላጆች ከየቤታቸውና ከየመንገዱ እየታፈሱ መታሰራቸው ነው ይላል። የፈንቅል ከፍተኛ የስራ አመራር ሚኪ ተስፋይ መታሰሩና ና የት እንዳለ እንደማይታወቅም ይገልጻል እዚያቱም አካል ከነዚህ አንዱ ማሳያ የሆነው በአዲስ አበባና በሌሎች የኢትዮጵያ ክፍሎች ማናቸውም የፖለቲካ ተሳትፎ የሌላቸው በሺዎች የሚቆጠሩ ከመንገድ እየታፈሱ እየታሰሩ ይገኛሉ። በተለይም ደግሞ በዚህ ወር ውስጥ አዲስ አበባ ውስጥ ያሉ ወጣቶችን እያፈሱ አዋሽ አርባ ወደሚባል ቦታ ወስዷቸዋል። በቅርቡ ከምናውቃቸው ጓደኞቻችን መካከል ሚኪ ተስፋዬ አንዱ ነው። ሚኪ ተስፋዬን ወዴት እንዳደረሱት አናውቅም። ክብሮም የሚባል የባይቶና አመራር አባልም በተመሳሳይ አስረውት የት እንደገባ እስካሁን ድረስ አልታወቀም። ብዙ የትግራይ ተወላጆች ባልዋሉበት በግፍ እየታሰሩ ይገኛሉ። እየተፈጸመ ያለው እስር የፖለቲካ ጎራ የማይለይ መሆኑን የገለጸው ወጣት ሙልጌታ፣ ዘር እየለዩ በትግራይ ተወላጆች ላይ የሚፈጸመው የእስርና የማዋከቡ ተግባር እጅግ አስጨናቂ የሆነ ቀጥሏል በማለት ገልጾታል። የአረና ትግራይ ሊቀመንበርና ህወሀት ከስልጣን ተባረው በነበረበት ጊዜ በፌዴራል መንግስት ተሾሞ ትግራይን ያስተዳደር የነበረው ጊዜያዊ መስተዳደር ካቢኔ አባል በመሆን ያገለገሉት አቶ አብርሃ ደስታ በፌስቡክ ገጻቸው በቅርብ ቀን በጻፉት መልእክት ወደ ውጭ ሀገር ለመውጣት የሚያስፈልገው በፌዴራል ጠቅላይ ፍርድ ቤት እንደተከለከሉ ገልጸዋል። ከአመታት በፊት የታሰርኩበትና ነፃ የወጣሁበት ክስ እንደገና ተቀስቅሶ እንድከላከል የፍርድ ቤት ቀጠሮ ተሰጥቶኛል። ይላል በፌስቡክ ገጹ ላይ የሰፈረው ጽሁፍ። በሳውዲ አረቢያ እስር ቤቶች ለበርካታ ጊዜ ታጉረው የነበሩና ወደ ሀገራቸው በቅርቡ የተመለሱ ሳይቀሩ እየታፈሱ እሳቸው ማጎሪያ ብለው በጠሯቸው እስር ቤቶች ውስጥ ታስረው እንደሚገኙ ይገልጻሉ። የሳልሳይ ወያነ የፖለቲካ ፓርቲ የውጭ ጉዳዮችና የፖለቲካ ድርጅቶች ግንኙነት ኃላፊ አቶ ኃይሉ ከበደ ከውጭ አገር የሀገርም የምጣካ ውስጥ የትግራይ ተወላጆች እየታፈሱና እየታሰሩ ለከፍተኛ እንግልት እየተጋለጡ ነው ይላሉ። ትግራዋይ ይባል በሙሉ ወጣኝ በር ወጣኝ መለስ ከአብ ነባር የሆነ ሀብታም ሆነ ድሃ ሆነ ትግራዋይ የሚባል በሙሉ በሀገር ውስጥ የሚኖር በውጭ ሀገር ሀብታምም ይሁን ድሃ የተማረ ይሁን ያልተማረ ሁሉም ቋንቋውን ሲናገር የታየና የተገኘ በጓደኞቹ ወይንም በስራ ባልደረቦቹ እየተጠቆመ ወደ ማጎሪያ ጣቢያ እየተወሰደ ነው የሚገኘው። በአዲስ አበባና በዙሪያ የሚገኙ የፖሊስ ጣቢያዎች ሞልተው አሁን እስከ አዋሽ አርባ፣ የደቡብ ሕዝቦች ክልል ሀድያ ዞን፣ አርባ ምንጭ አካባቢ፣ ሰመራ አካባቢ፣ በመላው ሀገሪቱ ትልልቅ ማጎሪያዎች ተሰርተው የትግራይ ተወላጆች ወደዚያ እየተጋዙ ይገኛሉ። ይህ በዋነኝነት የህብረተሰቡን ቅስም ለመስበር፣ ለማስፈራራት፣ በተጨማሪ ደግሞ በትንንሽና ትልልቅ የንግድ ሥራዎች ላይ የተሰማሩትን የማደህየት ዓላማ ያለው ነው። አቶ ኃይሉ አክለውም ጉዳዩን ለኢትዮጵያ ሰብዓዊ መብት ኮሚሽን በተደጋጋሚ ቢያመለክቱም እየተከታተል ነው ከመባል ውጭ የተገኘ መፍትሄ የለንም ሲሉ ይገልጹታል። ዓለም አቀፉ የሰብዓዊ መብት ተሟጋች አምነስቲ ኢንተርናሽናል ባለፈው ሳምንታት ባወጣው መግለጫ ኢትዮጵያ ውስጥ የትግራይ ተወላጆች የሰብዓዊ መብት ተሟጋቾችና ጋዜጠኞችን ማሰር ይቁም ሲል በመጠየቅ የኢትዮጵያ መንግስት ታሳሪዎች ያሉበትን ቦታ እንዲያሳውቅ ጥሪ አቅርቦ ነበር። የኢትዮጵያ የሰብአዊ መብት ኮሚሽን በበኩሉ በትግራይ ክልል በቀጠለው ግጭት ጋር ተያይዘው የሲቪል ሰዎች ላይ እንግልትና እስር የንግድ ቤት መዝጋት ብሎም በሲቪል ሰዎች ላይ ያነጣጠረ ጥቃት መከሰቱን እንዲሁም በታሳሪዎችና ምርኮኞች ላይ የሚደርስ ኢሰባዊ የሆነ አያያዝ፣ ስደተኞች ላይ የሚደርሱ ጥቃቶችና ህጻናትን ለውትድርና መጠቀምን የሚያመላክቱ መረጃዎች እጅግ የሚያሳስቡት መሆኑን በያዝነው ወር ሀምሌ ስምንት ቀን ሁለት ሺ አስራ ሶስት ዓመተ ምህረት ባወጣው መግለጫ ገልጿል። ከአስር ቀን በፊት መግለጫ የሰጡት የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ህወሀትን በመደገፍ የተጠረጠሩ ሶስት መቶ ሀያ አምስት ግለሰቦች በቁጥ ቁጥጥር ስር መዋላቸውንና እርምጃው ከብሔር ጋር የተያያዘ እንዳልሆነ መግለጻቸው ይታወሳል። በሌላ ዜና ሁመራ ከተማና አካባቢው የሚኖሩ የትግራይ ተወላጆች ላይ ግድያን ጨምሮ ግፍ እየተፈጸመ ነው ሲሉ ባለፈው ሳምንት መጨረሻ ከተማይቱን ሸሽተው ሱዳን ሀምዳየት የስደተኞች መጠለያ ካምፕ የገቡ የትግራይ ተወላጆች ለአሜሪካ ድምጽ በስልክ ገልጸዋል። ቤተሰቦቻቸው አሁንም ወይ ታስረው አሊያም ደግሞ በአካባቢው በስጋት ስለሚገኙ ለደህንነታቸው ሲባል ስማችን አይገለጽ ያሉት እነ እነዚህ ስደተኞች በብዛት ሰዎች ወደ ሱዳን እየሸሹ ነው ሲሉ ይገልጻሉ። በዚህ በያዝነው ሰሞን ቢያንስ ሶስት ሺህ ኢትዮጵያውያን ስደተኞች ድንበር አቋርጠው ወደ ሱዳን እንደሸሹ የሱዳን ባለስልጣናት ገልጸዋል። የአሜሪካ ድምጽ ያነጋገራቸው ሶስት ሰዎች እየተፈጸመ ነው የሚሉት በደልና እንግልት ተመሳሳይ ነው። በሰሊጥ መጋዘኖችና እስር ቤቶች ውስጥ በሺዎች የሚቆጠሩ የትግራይ ተወላጆች እንደሚገኙ ይገልጻሉ። ከሙሉ የቤተሰብ አባላቶቹ ጋር ታስሮ እንደነበረና እሱ ብቻው እንደተፈታ የገለጽ የገለጸው ስደተኛ የመዋኘት ችሎታ ስላለው በሌሊት ተደብቆ አካባቢውን ለቆ እንደወጣ ይገልጻል። እንዳ ይትባረክ የሚባል ትልቅ የእህል መጋዘን ውስጥ በሺዎች የሚቆጠሩ ታሳሪዎች አሉ። እኔም እዛ ውስጥ ታስሬ ነበር። ሕጻናቶች፣ ሽማግሌዎች፣ ወንዶችና ሴቶቹ በአንድ ላይ በዛ ታጉረው ይገኛሉ፣ ይላል። አንድ የሚያጠፋነው ነገር የለም። ተጋሩ በመሆናችን ብቻ ነው የታሰርነው። የይት ባረክ በሚባል መጋዘን ወደ 3600 የሚገመት ሰው ታስሮ ይገኛል። መጋዘኑ ሞልቶ ከውጭም ሰዎች ይገኛሉ። ልጅ፣ ሴት፣ ወንድ ሽማግሌዎች የአካል ጉዳት ያለባቸውም አልቀሩም። የአማራ ኃይሎች ሁሉንም የትግራይ ተወላጆች ጁንታና የወያኔ ተላላኪዎች ብለው እንደሚጠሯቸው የሚገልጸውና ሕይወቱን ለማትረፍ ሸሽቶ መምጣቱን የሚናገረው ይኸው ስደተኛ ለጓደኛው ደህንነት ሲል ስሙን መጥቀስ ባይፈልግም የቅርብ ጓደኛው ከአንድ ወር በፊት ተወስዶ የት እንደደረሰ እንደማያውቅ ይገልጻል። እሱ የሚያውቃቸው ሶስት ሰዎች መገደላቸውንም ተናግሯል። ፌቨን በርሃ የተባለች የሁመራ ከተማ ኗሪና የምግብ ቤት ባለቤት በአሰቃቂ ሁኔታ ተገላ ቤተሰቦቿ ሚሆን ወዳጅ ዘመዶቿ ሳይገኙ በገዳዮቿ ተቀበረች ይላል። ትክክል ነው። ፌቨን ተገድላለች። የተገደለችውም በጥይት ሳይሆን በስለት ነው። ተከዜ ዛጠገብ አጠገብ በሚገኘው እንደ ባህታ በሚባል ቦታ ነው ትግር ላይ የተገኘችው። ቀባሪዎቹ ራሳቸው ናቸው። የፍጥኝታ ስራ ነው የተገኘችው። ምግብ ቤት ነበራት። በከተማው ውስጥ ብዙ ዓመታት ኖራለች። የስድስት ዓመት ህጻን ልጅም አላት። አቦይ ገብረ ማርያም የተባሉ ከስልሳ ዓመት በላይ የሆኑ ዕድሜ ባለጸጋም የወያኔ አጨብጫቢ ተብለው ተገድለዋል። ሦስተኛ ሰውም አለ። በተሽከርካሪ ወንበር የሚጓዝ ገብረ ሕይወት የተባለ አካል ጉዳተኛንም የወያኔ ታጋይ ነበርክ ብለው ገድለውታል። ሁመራና አካባቢው የሚኖሩ የትግራይ ተወላጆች በከፍተኛ ስቃይ ስለሚገኙ የዓለም ማህበረሰብ ሊደርስላቸው ይገባል ሲልም መልእክቱን አስተላልፏል። ባሳለፍነው ሰሞን ብቻ ኢትዮጵያውያን መሆናቸው የሚገመቱ ከአርባ በላይ አስክሬኖች በኢትዮጵያና ሱዳን መካከል በሚገኘው በኢትዮጵያ ተከዘይ ተብሎ በሚጠራው የሰቲት ወንዝ ላይ ተንሳፈው የተገኙ ሲሆን አንዳንዶቹም በጥይት ተደብድበውና እጃቸውን ታስረው እንደተገኙ ሰቲት የሱዳን ባለስልጣን መግለጻቸውን ጠቅሶ አሶሽትድ ፕሬስ የተባለ የዜና አውታር ዘግቧል። ሰዎቹ ትግራይ ውስጥ ከሚካሄደው ጦርነት የሸሹ ሊሆኑ ይችላሉም ይላል ሪፖርቱ። በሌላ በኩል ደግሞ የኢትዮጵያ ወቅታዊ ጉዳዮች የሀቅ ማረጋገጫ በሚል የሚታወቀው የኢትዮጵያ መንግስት ድህረ ገጽ ሐምሌ አስራ አምስት ሁለት ሺ አስራ ሶስት አመተ ምረት ባወጣው ጽሁፍና የአማራ ክልል ፕሬዚዳንት አቶ አገኘው ተሻገር በትዊተር ገጻቸው ባካፈሉት መልእክት ላይ ጁንታ ብለው የጠሩት ህወሀት በሁመ አስመራም ከተማ የማይካድራን የሚመስል ጭፍጨፋ ሊያካሂድ እየተዘጋጀ ነው ይላል ጽሁፉ። እንዲህ ይነበባል። ጁንታው የማይካድራ አይነት ጭፍጨፋ በሁመራ ከተማ ለመፈጸም ያሰበው እቅድ አፈተለከ። በእቅዱ መሰረት ከትግራይ ክልልና ከሱዳን አስርጎ በሚያስገባቸው ሰርገ ጉቦች አማካኝነትም ጭፍጨፋውን እንደሚፈጽም ገልጿል ይላል። በአሁን ሰዓት ሁመራ ከተማና አካባቢው በአማራ ኃይሎች ቁጥጥር ስር ነው የሚገኘው። የተባበሩት መንግስታት የሰብአዊ ጉዳዮች ተቋሚ የሆነው ዩኤንኤችሲያር ሰሞኑን በአካባቢው ተባብሰው በቀጠለው ውጊያ ምክንያት በሺዎች የሚቆጠሩ ስደተኞች ወደ ሱዳን ይገባሉ ተብሎ እንደሚጠበቅ ገልጿል። በእነዚህና ሌሎች ተያያዥ ጉዳዮች የፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤልና የአማራ ክልል ቃል አቀባይ አቶ ግዛቸው ሙሉ ነህ አስተያየትን ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ የአማራ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ጥሩ ነህ ከሰሞኑን ለአሜሪካ ድምጽ በሰጡት ቃል ህወሓት ብለው ጠሩት ኃይል በቀጠለው ውጊያ ሁለት መቶ ክልል ነዋሪዎች ከቤት ንብረታቸው መፈናቀላቸውን ገልጸዋል። ከተኩስ አቁሙ በኋላ አማራ ክልልን ከወረረ በኋላ ያለውን ነው እያወራ ያለው። በአሸባሪው ህወሓት ምክንያት በክልላችን ከሁለት መቶ ሺህ በላይ ተፈናቃዮች አሉ። እነዚህ ተፈናቃዮች አሁን በጣም በችግር ነው የሚገኙት። በአጎራባች ወረዳዎች እና ወደ ተለያየ አካባቢ ሸሽተው ሜዳ ላይ ነው ያሉት። የምንገኝበት ወቅት ደግሞ ክረምት ነው። በእጅጉ ከባድ ጫና ውስጥ ነው ያለነው ማለት ነው። በተለይ በራያ አካባቢ ብቻ ያለው ተፈናቃይ ወደ መቶ ሀምሳ ሺህ ነው የሚደርሰው። በሌላው ግንባርም ደግሞ የተፈናቀሉትን ጨምሮ ወደ ሁለት መቶ ሺህ በላይ ይደርሳሉና በዋናነት ትልቁ ተፈናቃይ ያለው በራያ ግንባር በኩል ስለሆነ ይሄን ዓለም አቀፉ ማህበረሰብ ቦታው ድረስ ሂዶ ማየት ይችላል። እየሆነ ያለው ለዚህ መድረስ መቻል አለበት። በተለይ ድርጊቱን ማውገዝ አለበት አልቆምም፣ እያፈናቀለ ነው። አቀፉ ማህበረሰብ የህዝቡ ሰቆቃ እንዲያበቃ ተፋላሚ ወገኖችን ለማግባባት የተለያዩ ጥረቶችን እያደረጉ መሆናቸው እየተነገረ ነው። የአሜሪካ የልማት ተራዶ ድርጅት ዩስድ አስተዳዳሪ ሰማንታ ፓወር እርዳታ ወደ ትግራይ እንዲገባ መፍትሄ ለማፈላለግ ኢትዮጵያ ውስጥ ይገኛሉ። ሰማንታ ፓወር ትላንት በትዊተር ገጻቸው ላይ ባሰፈሩት ጽሑፍ እርዳታ ለትግራይ ህዝብ እንዲደርስ ሁሉም ወገኖች ጸብ ማቆም አለባቸው ብለዋል። ሰዓት ከአማራና ከአፋር ክልሎች እንዲወጣ የአማራ ክልላዊ መንግስት ከምዕራብ ትግራይ፣ የኤርትራ መንግስት ደግሞ ሳይወል ሳያድር እንዲሁም ለአንዴና ለመጨረሻ ጊዜ ኃይሎቹን ከኢትዮጵያ እንዲያስወጣ የዩናይትድ ስቴትስ መንግስት ጥሪውን ያቀርባል ሲሉ በትዊተር ገጻቸው ላይ ጽፈዋል። ለገብረ ገብረ መድህን ዘገባ ኤደን ገረመው ከዋሽንግተን ዲሲ።